የተገን ጠያቂው ቁጥር በጀርመን ካሁን ቀደም ታይቶ በማይታወቅ ደረጃ እጅግ ከፍ እንደሚል ነው የሚጠበቀው። የጀርመን መንግስትን ትንበያ ሰሞኑን በጋዜጣዊ መግለጫ ይፋ ያደረጉት የሀገር አስተዳደር ሚኒስትር ቶማስ ዴሜዚየር እንደገለጹት ጥገኝነት እንዲሰጠው የሚጠይቀው ስደተኛ ቁጥር በጎርጎሮሲያዊው የዘመን ቀመር 2015 ዓ ም መጨረሻ ወደ 800 ሺህ ይደርሳል። ይህ ባለፉት የጸደይ ወራት ከቀረበው ግምት በእጥፍ ባለፈው አመት በዚሁ ጊዜ ከነበረው ደግሞ በአራት እጥፍ በልጦ ነው የተገኘው። በወቅቱ የሚታየው ይህ የናረው የስደተኞች ቁጥር ለሁላችንም ትልቅ ፈታኝ ሁኔታ ቢፈጥርም ለጀርመን ከአቅሟ በላይ አለመሆኑን ግልጽ ማድረግ እፈልጋለሁ። ባለፈው ሐምሌ ወር ብቻ ወደ 83 ሺህ የሚጠጉ ተገን ጠያቄዎች ናቸው ጀርመን የገቡት። ከነዚህም ብዙዎቹ የእርስ በርስ ጦርነት የሚካሄድባቸው የሶሪያ፣ የኢራቅና የአፍጋኒስታን ዜጎች ናቸው። በአንድ ወር ውስጥ ይህን ያህል ስደተኛ ጀርመን ሲገባ ይህ የመጀመሪያ ጊዜ መሆኑን ያስረዱት ቶማስ ዴሜዚየር ምክንያቱን እንደሚከተለው አስረድተዋል ሚግራሲን ኤቫዲ ሩቴ ከቱርክ የኤጊየስ ባህር ወደ ቦልካን በሚወስደው መስመር የሚደረገው የፍልሰት መጠን ግዙፍ ጭማሪ ታይቶበታል። ስደተኞቹ በሚመጡባቸው ውዝግብ በቀጠለባቸው በመካከለኛ ምስራቅ፣ በአፍሪካ ቀንድ ወይም በሰሜን አፍሪካ ሁኔታዎች የሚሻሻሉበት አንዳችም አዎንታዊ ምልክት አልታየም። ጀርመን ወደ አውሮፓ ከሚመጣው ስደተኛ መካከል እስካሁን አርባ ከመቶውን ተቀብላ እንደምታስተናግድ ያስታወቁት ቶማስ ደሜዚየር ሀገራቸው ወደፊት በዚሁ አሰራሯ ልትቀጥልበት እንደማትችል ሳያስገነዝቡ አላለፉም። የተገን ጠያቂዎች አቀባበሉ ፖሊሲ የአውሮፓ አባል ሀገራትን አቅም ባገናዘበ መልኩ የሚካሄድበት መንገድ ሊዘጋጅ እንደሚገባ ጀርመናዊው ሀገር አስተዳደር ሚኒስትር ጠይቀዋል። ብዙዎቹ የጀርመን ከተሞች ማዘጋጃ ቤቶች ቁጥራቸው የናረውን ስደተኞች በመቀበሉና በማስተናገዱ ሂደት ላይ የገንዘብ አቅምና የሰው ኃይል እንደተጓደላቸው ይናገራሉ። ለምሳሌ ባለፈው ሐምሌ ወር መዲናይቱ በርሊን የገቡት 4100 ስደተኞች እስኪመዘገቡ ድረስ እንኳን ብዙ ቀናት መጠበቅ ነበረባቸው። በዚሁ ጊዜ በጎ ፈቃደኞች ከከተማይቱ ማዘጋጃ ቤቶች ጋር በመተባበር ለስደተኞቹ ምግብ፣ ውሃ በማከፋፈሉና የመጠለያ ቦታ በማዘጋጀቱ ተግባር እርዳታ አቅርበዋል። ይህን ዓይነቱን ችግር ለማስወገድ የጀርመን መንግስት ተጨማሪ ገንዘብ እንዲመድብ የግራ ፓርቲ ሊቀመንበር ካቲያ ኪፒንግን የመሳሰሉ የተቃዋሚው ቡድኖች ፖለቲከኞች ጠይቀዋል። የጀርመን መራሄተ መንግስት አንጌላ ሜርክል ስደተኞችን የመቀበሉን ሂደት ልዩ ትኩረት ሰጥተው ተቀዳሚ አጀንዳቸው ሊያደርጉት የሚገባ ይመስለኛል። ይኸው ሂደትም ሁነኛ የፊናንስ በጀት ሊመደብለት ያስፈልጋል። ጀርመን በሀገሯ ተገን ለጠየቁ ስደተኞች ማመልከቻዎች ፈጣን መልስ መስጠት ትችል ዘንድ የስደተኞችና የፍልሰት ጉዳይ ተመልካች መስሪያ ቤት በአሁኑ ጊዜ ተጨማሪ ሰራተኞች እንደተመደቡለትና በዚህም የተነሳ የአንድ ተገን ጠያቂ ማመልከቻ መልስ የሚያገኝበትን ጊዜ በአማካይ ወደ አምስት ወር ተኩል ዝቅ ማድረግ መቻሉን ቶማስ ዴሜዚየር ገልጸዋል። በጀርመን ከፍተኛ የመንግስት ባለስልጣናት እንዲሁም ከኢኮኖሚውና ከሲቪሉ ማህበረሰብ የተውጣጡ ተወካዮች ከአንድ ወር በኋላ ተገናኝተው የተገና አሰጣጡ አሰራር ለገጠመው ተግዳሮት ዘላቂ መፍትሄ የሚገኝበትን ውሳኔ እንዲያፈላልጉ ቶማስ ዴሜዚየር ጠይቀዋል።